ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሕዝባችንና ልማታዊ ባለሀብቱ በቂና የማይቆራረጥ ኃይል እያገኙ እንዳልሆነ መንግስት ይገነዘባል። በመሆኑም በዚህ አጋጣሚም ለተፈጠረው መሳጉል በታላቅ አክብሮት ህዝባችንን ይቅርታ እንጠይቃለን። የኢትዮጵያ ፕሬዝደንት ዶክተር ሙላቱ ተሾመን ድምጽ ነው የሰማ ነው። በአራተኛው የኢትዮጵያ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የስራ ዘመን መክፈቻ ጉባኤ ላይ ካሰሙት ንግግር የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የደቡብ ሱዳን ተፋላሚ ወገኖች የአንድነት መንግስት ምስረታን አስመልክተው በያዙት ንግግር ጠቀም ያለ እርምጃ አደረጉ። ነገር ግን በሰላም ሂደቱ አሁንም ያልተፈቱ ወሳኝ ጉዳዮች ያሉ መሆናቸውን ሸምጋዮች ተናገሩ። ላይቤሪያ ውስጥ ለኤንቢሲ ቴሌቪዥን በፎቶግራፍ ጋዜጠኝነት ሲሰራ የኢቦላ ቫይረስ የያዘው ወይም ለቫይረሱ የተጋለጠው አሜሪካዊ ለሕክምና ወዲህ ወደ ዩናይትድ ስቴትስ መጥተዋል የሚሉት ከቀዳሚዎቹ ርሰሪዎች ውስጥ ናቸው። ሳምንታዊው ቅንብሮች ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል። ጤና ይስጥልኝ እንደምን አመሻችሁ ክቡራትና ክቡራትና ክቡራን አድማጮቻችን ከዛሬ የሰኞ መስከረም 26 ዝግጅቶቻችን ጋር ተረኛ አስተናጋጆች አሉላ ከበልና ቆንጂት ታየንን ከፕሮግራሙ አቀናባሪ ከቴዲ ላይን ባክ ጋር አብረናችሁ እናመሻለን። በቅድሚያ የሰዓቱን የዓለም ዜና የደቡብ ሱዳኖቹ ተፋላሚ ወገኖች የአንድነት መንግስት ምስረታን አስመልክተው በያዙት ንግግር ጠቀም ያለ እርምጃ አድርገዋል። የሆነ ሆኖ በሰላም ሂደቱ አሁንም ያልተፈቱ ወሳኝ ጉዳዮች ያሉ መሆኑን ሸምጋዮቹ ተናግረዋል። የምስራቅ አፍሪቃ ሀገሮች የልማት በይነ መንግስታት ባለስልጣን ኢጋድ ሁለቱ ወገኖች ንግግራቸውን ትናንት እሁድ ማብቃታቸውንና የ ፊታችን ሐሙስ ሳምንት እንደ አውሮፓውያን አቆጣጠር ጥቅምት 16 ቀን ሊቀጥሉ አቅደው መለያየታቸውን አስታውቋል። ከአዲስ አበባ ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ ይቀርባል። ላይቤሪያ ውስጥ ለኤንቢሲ ቴሌቪዥን በፎቶግራፍ ጋዜጠኝነት ሲሰራ ለኢቦላ ቫይረስ የተጋለጠው አሜሪካዊ ለሕክምና ወዲህ ወደ ዩናይት ስቴትስ መጥተዋል አሾኮ ሙክፓ ኢቦላ ወይም ለኢቦላ ቫይረስ ከተጋለጡ አምስተኛው አሜሪካዊ ሲሆን ቫይረሱ እንደያዛቸው ወይም ለቫይረሱ መጋለጣቸው የታወቀላቸው ወይም የታወቀለት ባለፈው ሳምንት ሲሆን በተለይ በተሰናዳው አውሮፕላን ወዲህ ወደ አሜሪካ ተልኳል። ዩናይትድ ስቴትስ ውስጥ ካሉት የህሙማኑ ከሌሎች ጋር እንዳይገናኙ ለይቶ ማከሚያ ማዕከሎች ግዙፍ በሆነው የኔብራስካ ህክምና ማዕከል እየታከመ መሆኑም ተገልጧል። ላይቤሪያ ውስጥ ለኢቦላ ከተጋለጡት ዶክተር ሪክ ሳክራ ባለፈው ወር በኔብራስካው ማዕከል ታክመው ድነው መውጣታቸው ይታወሳል። በሌላ በኩል ከላይቤሪያ ወጥተው ቴክሳስ ክፍለ ግዛት ውስጥ ዳላስ ከተማ ሆስፒታል እየታከሙ ያሉት ኤሪክ ደንከን ትናንት እሁድ በአስጊ ሁኔታ ላይ እንደነበሩ ተዘግበዋል። የኬንያ ፕሬዚደንት ኡሁሩ ኬንያታ በሄግ ዓለም አቀፉ ወንጀል ፍርድ ቤት በተመሰረተባቸው የክስ ሂደት ወደ ተጠሩበት ችሎት ሲሄዱ ስልጣናቸውን ለምክትል ፕሬዚደንቱ እንደሚያዛውሩ አስታውቀዋል። እንደ ኤሮፓውያን አቆጣጠር በ2007 ዓ ም በሀገሪቱ የተካሄደውን አጨቃጫቂ ፕሬዚደንታዊ ምርጫ የተከተለውን የብሔረሰቦች ብጥብጥ በማደራጀት ረድተዋል የተባሉት ሚስተር ኬንያታ ግድያን ጨምሮ አምስት ክሶች በፍርድ ቤቱ እንደተመሰረቱባቸው ይታወሳል። ፕሬዚደንቱ ዛሬ ሰኞ ናይሮቢ ውስጥ ለሀገራቸው ምክር ቤት ባሰሙት ንግግር የዓለም አቀፉን ፍርድ ቤት መጥሪያ አክብሬ ነገ ማክሰኞና ረቡዕ ችሎቱ ላይ ይገኛለሁ፣ ምክትል ፕሬዚደንቱ ዊሊያም ሩቶ በተጠባባቂ ፕሬዚደንትነት ይሰየማሉ ብለዋል። አይሲሲ ማለትም ዓለም አቀፉ ፍርድ ቤት ሚስተር ሩቶንም ከድህረ ምርጫው ብጥብጥ ጋር በተያያዘ በሰብአዊነት ላይ ወንጀል በመፈጸም ከሷቸዋል ከአንድ ዓመት በፊት በተጀመረው የክስ ሂደታቸው የተከሰሱባቸውን ወንጀሎች በሙሉ አልፈጸምኩም ሲሉ ቃላቸው መስጠታቸው አይዘነጋም። የሚስተር ኬንያታ የፍርድ ሂደት ቀደም ብሎ ቀጠሮ የተሰጠው ባለፈው የካቲት ወር እንዲጀመር የነበረ ሲሆን በተደጋጋሚ ሲዘገይ ቆይቷል። የዓለም አቀፉ ፍርድ ቤት አቃቢ ህግ ፋቱ ቤንሱዳ የኬንያ መንግስት የጠየቅነውን ዋና ዋና ሰነድ ባለማቅረቡ ነው ብለው ነበር። ባለፈው ሳምንት፣ ይቅርታ፣ ባለፈው መስከረም ወር ደግሞ አቃቤ ህግ ቤንሱዳ ጽህፈት ቤታቸው በሚስተር ኬንያታ የተከሰሱባቸውን ወንጀሎች ፈጽመዋል ብሎ በማያጠራጥር መንገድ ለማረጋገጥ የሚያስችል በቂ ማስረጃ የለውም ብለዋል። ለዚህ ሳምንት የተጠራው ጉባኤ በፍርድ ቤቱ ከሳሽ አቃቤ ሕግና በኬንያ መንግስት መካከል በጉዳዩ ይዞታ ትብብር ላይ ያተኮረ እንደሚሆን ፍርድ ቤቱ አስታውቋል። ሆንግ ኮንግን ከአንድ ሳምንት በላይ አሽመድምዶ ከከረመው የተቃውሞ ሰልፍ በኋላ የተማሪዎቹ መሪዎች ስላቀረቡት የፖለቲካዊ ለውጥ ጥያቄ ከመንግስቱ ባለስልጣናት ጋር የሚነጋገሩባቸውን ጭብጦች አዘጋጅተዋል። ሳምንቱን ተጧጥፎ የነበረው የአፍቃሪ ዲሞክራሲ ሰልፍ ዛሬ ሰኞ ብርዷል። የመንግስት ሰራተኞችም ወደየስራ ገበታቸው መመለስ ችለዋል። ዛሬ ሰኞ ከመንግስት ባለስልጣናት ጋር በተካሄደ ስብሰባ ላይ ወደፊት ከከተማው አመራርና በተቃዋሚዎች መካከል ለሚካሄዱ ንግግሮች መመሪያዎችን ያዘጋጀው የሆንግ ኮንግ የተማሪዎች ፌዴሬሽን መሪ መሆኑም ታውቋል። የዚህም መሰረት የሆንግ ኮንግ መንግስት በስብሰባዎች ላይ የሚደርሱ ስምምነቶችን ተግባራዊ እንዲያደርግ ከመግባባት ላይ ተደርሰዋል። ነገ ማክሰኞም ሁለቱ ወገኖች ሌላ የቅድመ ድርድር ስብሰባ ይቀመጣሉ። የሶሪያ ኩርድ ተዋጊዎች የእስልምና መንግስት ብሎ ራሱን የሚጠራው ቡድን ተዋጊዎች የድንበር ከተማዋን ኮባኒን እንዳይይዙ መክተው መያዛቸው ታውቋል። ቢያንስ አስራ ስድስቱን የቡድኑን ተዋጊዎች ገድለዋል። ከራሳቸውን በኩል አስራ አንድ ተገድለውባቸዋል ተብሏል። ከብሪታንያ የሶሪያን የሰብአዊ መብቶች ይዞታ የሚቃኘው ቡድን ሲናገር ኩርዶቹ ተዋጊዎች ኮባኒ ጠርዝ ላይ ያለውን ስትራቴጂያዊ ኮረብታ ይዘው የእስልምና መንግስት ኃይሎችን አላነቃንቅ ብለዋቸዋል። የትናንት እሁድ ማታ ውጊያ እስከ ዛሬ ሰኞ ቀጥሏል ተብሏል። የእስልምና መንግስት ተዋጊዎቹ ቅዳሜ ዕለት የተወሰነውን የኮረብታውን አካባቢ ተቆጣጥሮ የነበረ ሲሆን የዩናይትድ ስቴትስ መራሹ ኃይሎች የአየር ጥቃት ወደፊት እንዳይገፉ አድርጓቸዋል። ይህ በዚህ እንዳለ ኢራቅ ውስጥ ከሞሱል ሰባ ኪሎ ሜትር ርቀት ላይ በምትገኝ ዙማር የምትባል አካባቢ የእስልምና መንግስት ተዋጊዎችን ኢላማ አድርጎ በተካሄደ የአየር ጥቃት ቢያንስ ሀያ አምስት ተዋጊዎቻቸው መገደላቸውን የፈረንሳይ የዜና ወኪል ዘግቧል። አውስትሬሊያም የእስልምና መንግስትን በሚወጋው በዓለም አቀፉ ሕብረት ተሳታፊነት የመጀመሪያዋ የሆነውን የበረራ ተልዕኮ ኢራቅ አየር ክልል ላይ አድርጋለች። ሆኖም በሁለቱ በረራዎቿ በኢላማዎች ላይ የተከፈተ ተኩስ አልነበረም። በመጨረሻም የብራዚሏ ፕሬዚዳንት ዴልማ ሩሴፍና ሶሻል ዲሞክራቱ ተፎካካሪያቸው ኤችዮ ነቬስ እንደ አውሮፓውያን የዘመን አቆጣጠር ጥቅምት 26 ቀን ከ20 ቀናት በኋላ በሚካሄደው ፕሬዝዳንታዊ ምርጫ ይወዳደራሉ። ለሁለተኛ የአራት ዓመት ዙር የስልጣን ዘመን ለመመረጥ የሚወዳደሩት ግራ ዘመሟ ሚስ ሩሴፍ ትናንት እሁድ በተካሄደው ምርጫ 42 ከመቶውን ድምፅ አግኝተው ተፎካካሪያቸውን የመሩ ቢሆንም አብላጫውን ድምፅ ባለማግኘታቸው ግን የማጣሪያ ምርጫ መካሄዱን የግድ አድርጎታል። ነቬስ ደግሞ 34 ከመቶውን ድምፅ አግኝተው የቀድሞዋን የአካባቢ ጥበቃ ሚኒስትር ማሪና ሲልቫን አሸንፈዋል። ፕሬዚዳንት ሩሴፍ ከራሳቸው በፊት በነበሩትና የፖለቲካ አርያ ናቸው እና እንዲሁም እጅግ ተወዳጅ በነበሩት በሉዊስ ሉዳ ዳሲልቫ ዘመነ መንግስት በተዘረጋው የማህበራዊ ድጎማ መርሃ ግብር ምክንያት በሰራተኛው መደብ ይወደዳሉ። አድማጮች የሰአቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ቆንጅታይና አሉላ ከበደ ነን። ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ እናሰማችሁ። የኢትዮጵያዊ ባህር ባለቤትነት በሚያረጋግጥ መንገድ እንደገና መጠራጠር ወሰኖም መከለል ያስፈልጋል የሚል ነው ያለኝና ይሄ የሚሆንበት ሁኔታ ነው መታየት ያለበት እንጂ ከእንግዲህ ወዲያ በዚህ በባድመ በአንዳንድ ቁርሻሽ መሬት ዙሪያ መነጋገር የለብንም። ሉዓላዊነትና ዲሞክራሲ በኢትዮጵያ በሚል ርዕስ በኢትዮጵያ ፖለቲካና ሌሎች ተዛማጭ ርዕሶች ጉዳዮች ዙሪያ ያተኮረ መጽሐፍ የደረሱት የቀድሞ የትግራይ አስተዳዳሪ አቶ ገብሩ አስራት ናቸው። ከአቶ ገብሩ ጋር የተካሄደው ቃለ ምልልስ የመጨረሻ ክፍል ሁለተኛው አጋማሽ ይቀርባል። አሁን ለቀዳሚው የለተዋቢ ርዕስ ወደ አዲስ አበባ ሻቢያ ለሚቃጣው ላሉት ትንኮሳ ሁሉ መንግስታቸው ተመጣጣኝ ያለውን የአጸፋ ምላሽ ይሰጣል ሲሉ የኢትዮጵያ ፕሬዚደንት ዶክተር ሙላቱ ተሾመ የኤርትራ መንግስት አስጠንቅቀዋል። ፕሬዚዳንቱ በዛሬ ዕለት ለፓርላማ ባቀረቡት ንግግራቸው አክለውም የሀገሪቱን የምጣኔ ሀብት ለማበልጸግ መሰረታዊ ለውጥ አንቀሳቃሽ ይሆናል ባሉት የፋብሪካ ኢንዱስትሪ ዘርፍ የሀገር ባለ ሀብቱ ተሳትፎ ዝቅተኛ ነው ብለዋል። ዘጋቢያችን መለስካቸው አመሀ ከአዲስ አበባ ያደረስን ዘገባ ዝርዝር ቀጥሎ ይቀርባል። ዛሬ ከቀትር በኋላ አራተኛው የኢትዮጵያ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች አምስተኛ ዓመት የሥራ ዘመን ሲጀመር በተደረገው ስብሰባ መክፈቻ ላይ የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ባደረጉት ንግግር ባለፈው ዓመት በዲፕሎማሲው መስክ በተለይም በኢኮኖሚያዊ ዲፕሎማሲ ዘርፍ የተከናወኑትን ተግባራት አነሳስተዋል። በአካባቢው አገሮችም ያለውን ሰላም ለማስጠበቅና የተረጋጋ ሁኔታ እንዲኖር ያደረገችውን ጥረትና ስኬትም ጠቅሰዋል ሲያቀርቡ ከግብፅ መንግስት ጋር በአባይ ጉዳይ ላይ የተደረሰውን መግባባትም አገራቸው የምትከተለው መርህን መሰረት ያደረገ ፖሊሲና የዲፕሎማሲ ጥረት ውጤት እንደሆነም አስምረውበታል። ይሁንና የኤርትራው መንግስት ይከተለዋል ባሉት አካባቢውን ሁሉ የማተራመስ ፖሊሲው አሁንም እንደቀጠለበት አመልክተው በተለይም አሸባሪዎች ካሏቸው ኃይሎች ጋር የፈጠረውን ጥምረት ውጤት አልባ ለማድረግ የተወሰደውን እርምጃ አመላክተዋል። በዘረኝነትና ጭፍን የጥላቻ ፖለቲካ ተለክፈው የሽብር ተግባርን ስራዬ ብለው የተያዙትን የግንቦት ሰባት ጀሌዎችን ኦነግንና ኦብነግን የመሳሰሉ የሽብር ድርጅቶችን በማስከተል ያደረጋቸውን ሙከራዎች በሙሉ ባለፈውም ዓመት በብቃት መክተናል። በያዝነው ዓመትም ሻዕቢያ ለሚቃጣው ትንኮሳ ሁሉ ተመጣጣኝ የጸፋ ምላሽ የመስጠት ፖሊሲያችን ይቀጥላል። ፕሬዚዳንት ሙናቱ በንግግራቸው በሰፊው ያተኮሩት በሀገሪቱ እየተከናወነ ነው ባሉት የኢኮኖሚ መሰረታዊ ለውጥ ነው። በእድገትና ትራንስፎርሜሽኑ እቅድ የመጨረሻ ዓመት ሀገሪቱ እንደምትገኝ ያስታወሱት ፕሬዚዳንት በኢኮኖሚው አወቃቀር የታቀደውን ለውጥ ለማምጣት የማኒፋክቸሪንግ ወይንም የፍብረካ ኢንዱስትሪው መስክ በበለጠ ፍጥነት ማደግ እንዳለበት ጫን ብለው ተናግረዋል። ይሁንና በዚህ መስክ የሀገር ውስጥ ባለ ሀብቱ የሚያደርገው ተሳትፎ አሁንም ደካማ መሆኑን ጠቁመዋል። በርካታ የውጭ ቀጥተኛ ኢንቨስትመንት እየገባበት በመሆኑ የሚያበረታታ ሁኔታ እየተፈጠረ ቢሆንም ሀገራዊ ባለ ሀብቱ አሁንም በዚህ መስክ እያደረገ ያለው ተሳትፎ አነስተኛ ነው። በያዝነው ዓመት ማነቆችን ለመፍታት ተዋናዮቹን ያሳተፈ ጥረት ይደረጋል። ከዚሁ ባሻገር አነስተኛና ጥቃቅን ኢንዱስትሪ አንቀሳቃሾችን ከወዲሁ በመኮትኮት ውጤታማ እንዲሆኑ ያልተቆጠበ ጥረት ይደረጋል። ዶክተር ሙላቱ ባለፈው አመት ሀገሪቱ በውጭ ንግድ ያገኘችው ገቢ ቀደም ካለው አመት የተሻለ የነበረ ቢሆንም ከተያዘው እቅድ አኳያ ግን ከፍተኛ ጉድለት እንዳሳየ አልሸሸጉም። በአመቱ ይመዘገባል ተብሎ ከተያዘው ግብ አንጻር ከፍተኛ ጉድለት የታየበት ነው። የጉድለቱ ዋነኛ መንስኤም በዓለም ገበያ ዋጋቸው የወረደውን የወርቅና የቡና ዋጋ አለማካካስ ያስችለን ዘንድ የወጪ ምርቶቻችንን በመጠንከፍ በማድረግ ባሰብነው ልክ ለዓለም ገበያ ማቅረብ አለመቻላችን ነው። የሀገሪቱ የውጭ ንግድ በአሁኑ ጊዜ በአመዛኙ የሚመካው በተፈጥሮ ሸቀጦች በመሆኑ ያመጣውን ጉዳት የገለጹት ፕሬዚዳንት ሙላቱ የኢንዱስትሪ ምርቶችንም በመጠንና በጥራት ለዓለም ገበያ ማቅረብ አለመቻሉ ሌላው ፈተና እንደሆነ ገልጸዋል። በተቃራኒው የሀገሪቱ የገቢ ንግድ መጠን ከፍ በማለቱ በንግድ ሚዛኑ ላይ አሉታዊ ተጽዕኖ እያሳደረ ይገኛል። የገቢ ንግድ አፈፃጸማችን በከፍተኛ መጠን ያደገ በመሆኑ የንግድ ሚዛኑ ከፍተኛ ጉለት የታየበት አመት ነበር። ባሳለፍነው አመት የነበረውን ይህን ጉለት ለማካካስ የተቻለው ከቱሪዝም ዘርፍና ከኢትዮጵያ አየር መንገድ ከመቼውም ጊዜ የተሻለ አገልግሎት ኤክስፖርት በመደረጉና ከረሚታንስ ከተገኘው የውጭ ምንዛሪ ገቢ ነው። ከዚህ አኳያ የውጭ ንግዱ ልዩ ትኩረት የሚያሻው ጉዳይ ሆኖ ተገኝቷል። በመሰረተ ልማት አቅርቦት ረገድ በተለይ የኤሌክትሪክ ኃይልን በማምረትና በማቅረብ በኩል የተሰሩ ስራዎችን ከዘረዝሩ በኋላ የአቅርቦቱን ደካማነት አምነው ህዝቡን ይቅርታ ጠይቀዋል ሁለት ሺ ሶስት መቶ ገደማ ሜጋዋት ያለም ቢሆንም ከፈጣኑ ልማታችን እንዲሁም በትላልቅ ከተሞች አካባቢ ከተፈጠረው ከፍተኛ የኤሌክትሪክ ኃይል ፍላጎት አንጻር ካለው የማስተላለፊያና ማሰራጫ መስመሮች እንዲሁም በተቋሙ ከቆየው የመልካም አስተዳደር ችግር ተደማምሮ ህዝባችንና ልማታዊ ባለሀብቱ በቂና የማይቆራረጥ ኃይል እያገኙ እንዳልሆነ መንግስት ይገነዘባል። በመሆኑም በዚሁ አጋጣሚም ለተፈጠረው መስተጓጎል በታላቅ አክብሮት ህዝባችንን ይቅርታ እንጠይቃለን። ፕሬዚዳንቱ በጤናው በትምህርቱ፣ በመልካም አስተዳደሩና በሌሎች ዘርፎች እስካሁኑ ዓመት ድረስ ተገኝተዋል ያሏቸውን ውጤቶች ዘርዝረዋል አሉ ያሏቸውን ተግዳሮቶችም ተመልክተዋል። በሃይማኖቶች መካከል መቻቻል ሊፈጠርም የሚሰራ ስራ እንዳለ አመልክተዋል። በዚህ ዓመት እንደሚካሄድ ስለሚጠበቀው አምስተኛው ሀገር አቀፍ ምርጫ ግን ያነሱት ነገር የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ለመጽሔት ክፍለ ጊዜ ወደ ተሰናዱት ዘገባዎች ስናልፍ የተባበሩት መንግስታት ድርጅቱ ማት ብራይደን የአፍሪካ ቀንድ ተንታኝም ናቸው። በተለይም በሶማሊያ ስለሚገኙ ነውጠኞች አካሄድና ስትራቴጂ ያጠኑ በመሆናቸው ከአሜሪካ ድምጹ የሶማልኛ ክፍል ባልደረባ ከሃሩን ማዕሩፍ ጋር ካካሄዱት ቃለ ምልልስ መካከል አዲሱ አበበ ቀጣዩን ለመጽሔት አዘጋጅቷል። Well, it's significant first symbolically because it was the last major stronghold of al-Shabaab. ትልቅ ትርጉም ያለው እርምጃ ነው ምክንያቱም አልሻባብ ካሉት ጠንካራ ምሽጎች የሶማሊያውን መጥቀስ ይቻላል አንዱ ነው። ከተግባራዊነቱም አኳያ ጠቃሚነቱ ጉልህ ነው ምክንያቱም የእቅድና የኦፕሬሽን ቦታ ነው። እንደ ዋናው ወይም ጠቅላይ ጽህፈት ቤቱ ልናየውም እንችላለን። የአልሻባብና የኬንያ አጋሩ የአልጂራ ብራዌ የሚገኘው ማለት ነው። ይሄ ብቻ አይደለም ዋነኛው የግብ ምንጭም ተደርጎ ይታያል እና አልሻባብ ያጣው የበራዌን ይዞታ ብቻ ሳይሆን ዋነኛ የገንዘብ ምንጭ የሆነውንም ቦታ ነው። ሚስተር ብራይደን አልሻባብ በኬንያዋ ባራዊ የደረሰበትን ሽንፈት ምን አንድምታ እንዳለው ከገለጹበት ነው የሰማችሁት። እና ይሄ ለአልሻባብ ምን ያህል ጉዳት ይኖረዋል ይላሉ ተከታዩ ጥያቄ ነው። ትልቅ ጉዳት ነው። ምናልባትም አልሻባብ ከአሚሶን እና ከፌዴራል መንግስቱ ጋር ሶማሊያ ውስጥ ማለት ነው የፌዴራሉ መንግስት የሚያደርገውን የሽምቅ ውጊያ ወደ ድብቅ ወይም ስውር ጦርነት የሚቀይርበትም ሊሆን ይችላል እና ከአንድ ደረጃ ወደ ሌላ አዲስ ደረጃ የሚያስኬድ ይሆናልም እንላለን። የአልሻባብ ውጊያ ከኬንያው አጋሩ አል ሂጅራ ጋር እንዲሁም የከተማዋን ስትራቴጂያዊነት ከኬንያው የዌስት ጌት ጥቃት ጋር ተመሳሳይ ነው እና እስቲ ያብራሩት። ሚስተር ብራይደን ይመልሳሉ። ስለ ዌስት ጌት ስልቂት የቀረበው ዘገባ ከባራዌ ጋራ የተያያዘ ነው። ከዌስትጌት እልቂት ቀጥሎ አንድ የዩናይትድ ስቴትስ የአየር ጥቃትም ነበር። አላማው ደግሞ አንዱን ወይም አንደኛውን የዌስትጌት ጥቃት አቀናባሪ የሆነውን ግለሰብ ለመግደል ወይም ለመያዝ መሆኑ ይታወቃል። እና በራዌ ከኦፕሬሽኑ ከዌስትጌት ማለት ነው መነሻ ጋር ቀረቤታ ሊኖራት ይችላል። አልሻባብ እንደ አውሮፓ አቆጣጠር በ2012 ኪስማዩን ካጣ በኋላ ብራዊ ነበረች ዋነኛ ምሽጉ ምሽግነቷ ደግሞ ለዌስትጌቱ ጥቃት ብቻ ሳይሆን በሌሎችም አዲስ አበባን ጨምሮ በየክልሎቹ ከተካሄዱ ወይም ለተካሄዱ የአጥፍቶ ጠፊ የቦምብ ጥቃቶችም ጭምር ነበር ወይም አገልግሎታል ማለት እንችላለን። አልሻባብ አሁን ከባራዊ ወዴት ነው የሚያምራው? ሶማሊያ ውስጥስ ምን ያህል ክልሎችን ይቆጣጠራል? ይሄ ብዙ ሰዎች መልስ የሚሹበት ጥያቄ እንደሆነ እገምታለሁ። እና ግን አሁን መልስ ለመስጠት ጊዜው አይደለም። አንደኛ ነገር ብራዌን ማጣት በራሱ አልሻባብ አመራር ላይ ከፍተኛ ጫና ይፈጥርበታል። ቀደም ብሎን የመሪው አህመድ አብዲ ጎዳኔ ተገድሎበታል እና በእንቅርት ላይ ጆሮ ደግፍ አይነት ነው የሚሆንበት እና ያ እንደ ንቅናቄ ከታየ የማይናቅ ጫና ፈጥሮበታል። በመካከሉም መከፋፈል እንዳለ የሚታወቅ ነው። የፕሬዚዳንት ባራክ ኦባማ እና ምዕራባውያን ባለስልጣናት በአይኤስአይኤል ላይ የሚካሄደውን ጥቃት ከሶማሊያ እቅድ ጋር በማመሳሰል ስለሚሰጡት አስተያየት ምን ይላሉ? የሶማሊያ እቅድ ለአሁኑ ጦርነት እንደ ናሙና ሊወሰድ ይችላል ወይ ነው የሚሉት። ይህ ነጥብ የቱን ያህል ግምት ይኖረዋል? በአልሻባብና በአማጽያኑ ላይ ሶማሊያ ውስጥ የሚካሄደው ዘመቻ ስኬታማ ሆኗል ብለን መደምደም እንችላለን? ይህን እንግዲህ ሰፋ አድርገን ካየኑ ብቻ ነው ማለት የዩናይትድ ስቴትስና የምዕራባውያን መንግስታት ከክልሉ ሸሪክ ኃይሎቻቸው ጋራ ቀጥተኛም ባይሆን ትብብራቸውን ወይም ድጋፋቸውን እንዳቀዳጁ ስናይ፣ ለምሳሌም ከአፍሪካ ሕብረት ወይም ደግሞ ከሶማሊያው ፌዴራላዊ መንግስት ጋር። ከዚህ አኳያ በሶማሊያ በየመን በሶሪያና በኢራቅ መካከል ንጽጽር ማድረግ ይቻል ይሆናል። የሶማሊያው ግን አንድ ለየት የሚል ነጥብ አለው። በሶማሊያ በማንኛውም ፖለቲካዊ ስትራቴጂ ከአማጽያን ጋር የሚደረግ ትግልና አልሻባብ ደግሞ ድጋፍ ለማግኘት ሲል የሚያነሳቸው ማህበራዊ ችግሮች በወጉ ሊጤኑ ይገባል። ልዩነት እንዳላቸውም ሊሰመርበት ያስፈልጋል። እንደሚታወቀው አልሻባብ በወታደራዊ ትግል በተደጋጋሚ ተሸንፏል። ይሁንና የማይናቅ ኃይል ሆኖ አሁንም በሶማሊያ ምድር ይገኛል። ስለዚህ አንድ አይነት የፖለቲካ ስትራቴጂ እስኪደነፍ ወይም እስኪነደፍ ድረስ ዩናይትድ ስቴትስና ሸሪኮቿም ጠንከር ብለው ከሶማሊያ ሸሪኮቻቸው ጋር እስከሚቀናጁ ድረስ አልሻባብ እንዲህ በቀላሉ የሚወገድ ኃይል አይደለም። አድማጮች፣ የቪኦኤው የሶማልኛ አገልግሎት ባልደረባ ሀሩን ማሩፍ ከተባበሩት መንግስታቱ ባለስልጣንና የአፍሪካ ቀንድ ተንታኝ ከማት ብራይደን ጋር ያካሄደውን ውይይት ነበረ በአጭሩ ያቀረብ ነው። ወደ ቀጣዩ ርዕስ እናልፋለን። በባህር ዳር የተካሄደው የደቡብ ሱዳኑ ወገኖች የሰላም ድርድር ከፍተኛ መሻሻል የታየበት መሆኑን የምስራቅ አፍሪቃው በይነ መንግስታት የምጣኔ ሀብት ትብብር ባለስልጣን በምህጻረ ቃሉም ኢጋድ አስታወቀ። ድርድሩ ለአስር ቀናት ያህል መተላለፉን ለመግለጽ ኢጋድ ባወጣው መግለጫ ተደራዳሪዎቹ ፖለቲካ ፈቃደኝነት አሳይተዋል ብሏል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ ተከታዩን ይዟል። በባህር ዳር ከተማ ሲካሄድ የቆየው የደቡብ ሱዳን ወገኖች ድርድር ከዚህ በፊት ከነበሩት ዙሮች ይልቅ በዋና ጉዳይ ላይ የተተኮረበት ነበር። የማደራደሩን ተግባር እያከናወነ የሚገኘው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ እንዳለው ደግሞ ከፍተኛ መሻሻል ያሳየውም ይሄኛው ዙር ድርድር ነው። ኢጋድ ድርድሩ ለአስር ቀናት እንደሚቋረጥ ለመግለጽ ትናንት ባወጣው መግለጫ ተደራዳሪዎቹ ወገኖች ከፍተኛ ግምት የሚሰጠው ፖለቲካዊ ፈቃደኝነት አሳይተዋል ብሏል። የደቡብ ሱዳን መንግስትና ተቃዋሚዎቹ በሽግግር መንግስት አመሰራረት ዙሪያ ከፍተኛ ልዩነት እንዳላቸው ሲያንጸባርቁ ቆይተዋል። የመንግስት ተደራዳሪዎች የአሁኑ ፕሬዚዳንት ሳልቫኪር የሽግግር መንግስቱን እንደሚመሩ ለሚጠቁመው ሰነድ እውቅና ሰጥተዋል። ተቃዋሚዎቹ በበኩላቸው ይህንን ሰነድ እንደማይቀበሉ ሲገልጹ ቆይተዋል። ይልቁን ፕሬዚዳንቱ፣ የሀገር ጠቅላይ ሚኒስትሩ ደግሞ የመንግስት መሪ የሚሆኑበት ሌላ የሽግግር መንግስት ሰነድ እንዳላቸው ነው የገለጹት። እነዚህን ልዩነቶች በቀጥታ ያልጠቀሰው የኢጋድ መግለጫ በውይይቱ ባሉ ጉዳዮች ያላቸውን ልዩነት ለማጥበብ እየሰሩ መሆኑን ገልጿል። ኢጋድ በድርድሩ ከፍተኛ መሻሻል መታየቱን ሲገልጽ ከቅርብ ጊዜ ወዲህ መጀመሪያው ነው። የታየው መሻሻል በትክክል ምን እንደሆነ ግን አላመለከተም። ድርድሩ በእረፍት ላይ በሚቆይባቸው አስር ቀናት አደራዳሪዎቹ ከሚመለከታቸው ወገኖች ጋር ምክክር እንደሚያደርጉ ኢጋድ በመግለጫው ጠቁሟል። ከአስር ቀናት በኋላ የሚጀመረው ሌላኛው ዙር ድርድር የሚካሄደው በአዲስ አበባ እንደሆነም አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በተያያዥ ዜና እየተቋረጠ የሚቀጥል በሚመስለው በዚህ ሁለቱ ወገኖች ድርድር የአሁኑ ሂደት የተቋጨው ለአስር ወራት ለዘለቀው የእርስ በእርስ ውጊያ እልባት ለማበጀት ለሚያስችሉ ወሳኝና አነታራኪ ታራኪ ጭብጦች ለሚደረግ ቀጣይ ድርድር ለመዘጋጀት መሆኑን አንድ የደቡብ ሱዳን ባለስልጣን አመልክተዋል። የአሜሪካ ድምፅ ያነጋገራቸው የደቡብ ሱዳን የውጭ ጉዳይ ሚኒስትር ባርናባ ማሪያል ቤንጃሚን በሁለቱ ወገኖች መካከል የቀረበውን ወይም ለሁለቱ ወገኖች ከዚህ ቀደም የቀረበውን የሰላም ስምምነት ጨምሮ የቀረው ለሁሉም ወሳኝ ከሆነ ፖለቲካ ስምምነት ላይ ለመድረስ ነው ይላሉ። የሽግግር መንግስት ምስረታውን አስመልክቶ ግን በመርህ ደረጃ ችግር የለም ነው የሚሉት ኢን ፕሪንሲፕል ዛት ሀዝ ቢን አክሰፕትድ ባይ ዘ ገቨርንመንት ኤንድ ዜርዝ ኖ ኩዌስችን አባውት ዛት ለድርድሮቹ መፍረስ መንግስት ሆነው ተጠያቂ ለሚሉ ተቺዎች ምን መልስ አለት? በሚል ባልደረባችን ጀምስ ባቴ የጠየቃቸው የውጭ ጉዳይ ሚኒስትር ባርናባ ማሪያል ቤንጃሚን የለም ነው የሚሉት። በመሪህ ደረጃ ያ በመንግስት ተቀባይነት ያገኘ ጉዳይ ነው። ጥያቄው ያለው ጉዳይ አይደለም። ጥያቄው ስምምነት ላይ እንድረስ ነው። ከዚህ ቀደም ለዚያ የሚያበቃ ሁሉን አቀፍ የሰላም ስምምነት ላይ ደረስን ነበር ያሉት ያለን የፖለቲካ ስምምነት ባልተደረሰበት፣ ያን የመሰለ የፖለቲካ ስምምነት ባልተደረሰበት የሽግግር መንግስት ነው አይመሰረትም። ስምምነት ያልፈረመውም አማጺው ቡድን ነው ያሉት፣ የአሜሪካ ድምፅ ያነጋገራቸው የደቡብ ሱዳን የውጭ ጉዳይ ሚኒስትር ባርናባ ማሪያል ቤንጃሚን ነበሩ። ቀጣዩም ዘገባ ደቡብ ሱዳንን ይመለከታል። በደቡብ ሱዳን መዲና ጁባ በተፈናቃዮች መጠለያ ጣቢያዎች የሚደርሱ ጥቃቶች እየተበራከቱ ነው ይለናል የምስራቅ አፍሪቃ ዘጋቢያችን። ጌብጃ ስሎ ባጠናቀረው ዘገባ በደቡብ ሱዳን የተቀሰቀሰው ግጭት በጭንቀትና በመከራ የሚኖሩ ዜጎችን ኑሮ እጅጉን እየተፈታተነው ነው። ሄኖክ ሰማግዜር ዝርዝሩን ይዟል። ደቡብ ሱዳን በፕሬዚዳንቷና በቀድሞ ምክትል ፕሬዚዳንት መካከል በተፈጠረ የፖለቲካ ልዩነት የተነሳ ወደ ለየለት የእርስ በርስ ግጭት ከገባች ወዲህ ከ1.5 ሚሊዮን በላይ ዜጎች ተፈናቅለዋል። የተባበሩት መንግስታት ድርጅት እንደሚለው ከሆነ አራት ሚሊዮን ደቡብ ሱዳናውያን የረሃብ አደጋ ተጋርጦባቸዋል። ቶኩማኩማ ባለፈው ታኅሳስ ወር በጁባ ግጭቱ ሲፈነዳ በተባበሩት መንግስታት ድርጅት መጠለያ ጣቢያ ከሰፈሩ በአስር ሺዎች የሚቆጠሩ ተፈናቃዮች አንዱ ነው። በመጠለያ ጣቢያው ያለውን ሁኔታ በእጅጉ የሚያሰቅቅ እንደሆነ በመግለጽ በሚኖርበት የፕላስቲክ ድንኳን ያለውን ሁኔታ እንዲህ ይገልጻል። ቀን ቀን ሙቀታቸው በጣም ያየለ ነው። ልክ እንደ ጋመ እሳት ነው የሚጠብሱት። ከፀሐዩ ለመጠለል ወደ ውስጥ ከገባህ በወበቅ ትቀልጣለህ። ሲመሽ ደግሞ ቅዝቃዜው ይተካል። በዘነበ ጊዜ ደግሞ እዚህ ውስጥም ይዘንባል። ቶኩማ የኢትዮጵያ ዜጋ ሲሆን ወደ ደቡብ ሱዳን የተሰደደው አንድ የኦሮሞ ታጣቂ ቡድን አባል ነህ በሚል የደረሰበትን ወከባ ሽሽት እንደሆነ ይገልጻል። በኢትዮጵያውያን መካከል ያሉ የቆዩ ፉክክሮች፣ በደቡብ ሱዳናውያንና የውጭ ሀገር ዜጎች መካከል የተፈጠሩ ውጥረቶች በድጋሜ ባለበት ስፍራ ስጋት እንዲያድርበት እንደገፉት ይናገራል። ሳም ታይምስ ዩ ዲስአግሪ ዩ ፋይት ዩ ኳረል ኤቭሪቦዲ ኢዝ አንግሪ ኖቦዲ ኢዝ ሃፒ አንዳንድ ጊዜ አለመስማማት ይኖራል፣ ግጭት ይኖራል። ከዚያ ኑሮ ይቀጥላል። አሁን ሁሉም ሰው ባለበት ሁኔታ ደስተኛ አይደለም። ሁሉም ብስጭት ላይ ነው። በመስከረም ወር መጨረሻ የተባበሩት መንግሥታት ድርጅት በሠራተኞቹ ላይ ተከታታይ ጥቃቶች ከተሰነዘሩ በኋላ መሰረታዊ ከሆኑ እንቅስቃሴዎቹ ውጪ በስደተኞቹ ጣቢያዎች ያለውን ሥራውን አቁሟል። ጋዜጠኞችም እንዲሁ በእነዚህ ጣቢያዎች ባለፈው ሳምንት ዘገባ ለማቅረብ መጓዝ አይችሉም ነበር። በመጠለያ ጣቢያው ነዋሪዎች መካከል የተቀሰቀሱ ግጭቶች የእርዳታ ሰራተኞች ደህንነት ላይ አደጋ ጥለዋል። አንድ የፎቶ ጋዜጠኞች ቡድንም እንዲሁ ጥቃት ደርሶበታል። ኢማኑዌል ዳግላስ የደቡብ ሱዳን የሰብአዊ እርዳታ ድርጅት ሄልት ሊንክ ስራ አስኪያጅ ናቸው። በመንግስታቱ ድርጅት የሚተዳደረው የቶምፒንግ የስደተኞች ጣቢያ መሠረታዊ የጤና አገልግሎት በማቅረብ ይሰራል። ድርጅታቸው ጣቢያው በተለይ ጦርነት በተባባሰበት ወቅት በተፈናቃዮች ሲሞላና በዝናቡ ወቅት ጭቃና ጎርፍ ሲያስቸግር ተፈናቃዮች በቶምፒንግ ጣቢያ በስፋት ይጋጩ ነበር ብለዋል። ሁኔታው የፈጠረው ድባብ የዓለም መጨረሻ የተቃረበ ያህል ያስመስለዋል። መሰረታዊ ፍላጎቶችን ለማሟላት የሚሆኑ አቅርቦቶች ሲጓደሉ ግጭቱ መባባሱንም ጨምረው ያስረዳሉ። በእነዚህ ጣቢያዎች ውስጥ የሁሉም ሰው አእምሮ ተጎድቷል። ጣቢያውን ተዘዋውሮ መመልከት በቂ ነው። በውስጥና በውጭ ያለው ሁኔታ መሠረታዊ አገልግሎቶች በጣቢያው ካለመሟላታቸው ጋር ተዳምሮ እክል ፈጥሯል። ሁለት መቶ ሰዎች አንድ መጸዳጃ ይጠቀማሉ። አሁን ግን ነገሮች በመረጋጋት ላይ ናቸው ይላሉ ዳግላስ። በቶምፒንግ የነበሩ ተፈናቃዮችም ዩኤን ሃውስ በሚባለው ጣቢያ እንዲቆዩ ተደርጓል። የዝናቡ ወቅትም አልፏል። ሆኖም ጎርፉ፣ ዝናሙና ጭቃው የሚፈጥሩት ሁከት ጋብ ሲል ሌላ ፈተና ተጋርጧል። በደቡብ ሱዳን የመንግሥታቱ ድርጅት የሰብዓዊ እርዳታ አስተባባሪ ቶቢ ላንዘር ብዙ ጊዜ የደረቁ ወቅት ሌላ ግጭት ይፈጥራል። ሰዎች ለማረስም ሆነ አሳ ለማጥመድ አይችሉም። ስለዚህ ሁኔታው ይሻሻላል የሚለው አስተሳሰብ የደበዘዘ ነው። በዚህም የተነሳ በተለይ የደቡብ ሱዳን ተቀናቃኝ ወገኖች የሰላም ስምምነት ካላደረጉ የሰብዓዊ ሁኔታው እየባሰ እንደመሄድ ሸምጋዮችም ደቡብ ሱዳናውያንም የሚስማሙበት ጉዳይ ነው። ክቡራትና ክቡራን አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሶስት ሰዓት ተኩል ሆኗል። በነጻው የስልክ መስመር ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር 14 ከተቀበል ናቸው። አስተያየቶቻችሁ ጥቂቱን እንስማ። አሜሪካ እንደማላቸው ኢትዮጵያ ኤምባሲ በተደረገው ሰውየው መተኮስ አይገባውም ነበር። በስነስርዓት ነበር ማድረግ የሚገባው ሰዎቹ ግን ያደረጉት የኢትዮጵያን ባንዲራ መንካት አይገባቸውም አልሸባብም ትጀምር ባንዲራ ነው የጀመረው። ከዛ ነው የጥላቻ እያመጣ ሄደው። አይ አይስም የጀመረው የራሱን ባንዲራ ነው የሰቀለው። በባንዲራው ላይ ጨዋታ አልነበረም። የኢትዮጵያ ዜጎች ደማቸውን ያፈሰሱባት ባንዲራችን ናት። አባቴም፣ አያቴም፣ እኔም ደሜን ያፈሰሱባት ባንዲራ ናት። በሱ ባንጫወት ይሻላል ብዬ ነው የማስጠነቅቀው። ሰዎቹ የኢትዮጵያ ባንዲራ መነካት አይገባውም። ሰለጠን ሀገር ስትኖሩ ኤምባሲ ውስጥ ደግሞ አይገባም። የትም ማለም ተጉጭ ነው። ወንድሞቼ ተሳስተዋል። ሰላም ሁኑልኝ። አይ የአማርኛ ክፍል አዘጋጆች እንደምናቸው ደህና ናቸው ወይም ሁለት ሺ ሰባት አዲስ አመት የሰላም የጤና ብልጽግና ያደርግላችሁ ያልኩኝ አዲስ አበበን ብታመሰግንልኝ ይፈልጋለሁ። ምክንያቱም የኢትዮጵያ ኤምባሲ ላይ ሄዶ ላቀረበው ሪፖርት ወይንም አጠያየቁም ስርዓት ወይም ሕግን የተከተለ ለመሆኑ ምስጋና አይገባዋል። ነገር ግን ኢትዮጵያ ኢምባሲ ላይ ሄዶ የኢትዮጵያን ባንዴራ አውርደው እነሱ የሚፈልጉትን መስቀል ይህ ሕገ ወጥ አይሆንም ወይ? ዋሽንግተንስ የህግ ሀገር አይደለም ወይ? ወይ የህግ ከተማ አይደለም ወይ? ጋምቤላ ውስጥ ተፈጸመ ለሚሉት ነገር የኢትዮጵያ መንግስትም እኮ ጉዳዩን እየተከታተለ ብቻ ሳይሆን የተጠረጠሩ ሰዎችም በቁጥጥር ስራ ውሎ ለህግ ለማቅረብ ጉዳያቸውን እየታየና እየተመረመሩ መሆኑ ይታወቃል። ማንኛውም ኢትዮጵያ እንዲሞት ሁላችንም አንፈልግም። ነገር ግን እንዲህ አይነት ህገወጥ በህግ ፊት መጠየቅ ይገባቸዋል እላለሁ። ገብረ ማርያም ገብረ ሚካኤል ነው ከኮሎራዶ። እግዜር ይስጥልኝ፣ አመሰግናለሁ፣ ቴንኪው። ክቡራትና ክቡራን አድማጮች የምትከታተሉት በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ቆንጂት ታዬና አሉላ ከበደንን። ሁለተኛውን አጋማሽ ስርጭታችንን ጀምረናል። ቀዳሚው የዚህ ክፍል ታዲያ ስፖርት ነው። አዘጋጅና አቅራቢ ሰለሞን ክፍሌ። እንደ ምን አምሽታችሁልኛል የተከበራችሁ አድማጮቼ። በትላንቱ ግላስጎ ከተማ በተካሄደው የባንክ ኦፍ ስኮትላንድ ታላቁ ሩጫ ውድድር የወንዶቹን የደቡብ አፍሪካ የሴቶቹን የኬንያ አትሌቶች አሸንፈዋል። የአምናው ሻምፒዮን ኢትዮጵያዊ ኃይሌ ገብረ ሥላሴ ድሉን መከላከል አልቻለም፣ አቋርጦ ወጥቷል። የእግር ኳስና ሌሎች ስፖርት ዜናዎችም አሉን። አብረን እንቆይ በትላንቱ የባንክ ኦፍ ስኮትላንድ ታላቁ ሩጫ ውድድር በ30,000 የሚገመቱ ሯጮች የግላስጎ ከተማ መንገዶችን አጨናንቀው ታይተዋል። ውድድሮቹ የ10,000 ሜትርና የግማሽ ማራቶን የነበሩ ሲሆን ግማሽ ማራቶኑን የደቡብ አፍሪካው ስቴፈን ሞኮካ በ61 ደቂቃ ከ25 ሴኮንድ አሸንፏል። የሴቶቹን ደግሞ የኬንያዋ ኤድና ኪፕላጋት አዲስ የኮርሱን ሬኮርድ 67 ደቂቃ ከ57 ሴኮንድ አስመዝግባ ቀድማ ጨርሳለች። በወንዶቹ የግማሽ ማራቶን ሩጫ ውድድር ያሸንፋል ተብሎ ቅድሚያ ግምት ሰጠው ኢትዮጵያዊ ኮከብ አትሌት ኃይሌ ገብረ ሥላሴ ከተጀመረ 20 ደቂቃ በኋላ የመተንፈስ ችግር ገጥሞት አቋርጦ ለመውጣት ተገዷል። የ41 ዓመቱ አትሌት ስለ ሁኔታው ለቢቢሲ ሲናገር አቋርጬ ከወጣው በኋላ አሁን ደህና ነኝ ያን ያህል አደጋ የሚሰጥ ባይሆንም የመተንፈስ ችግር ገጥሞ ነበር ብሏል። ኃይሌ ገብረ ሥላሴ ባለፈው ዓመት በዚሁ የግማሽ ማራቶን ሩጫ ውድድር ላይ 61 ደቂቃ ከ25 ሴኮንድ በመግባት አዲስ ሬኮርድ ማስመዝገቡ አይዘነጋም። ከትላንቱ ውድድር በፊት ለስኮትላንድ ቴሌቪዥን አስተያየት ተጠይቆ ነበር። በዕድሜ እየገፋ ስትሄድ ለውድድር እንዴት እንደምትዘጋጅና በአጠቃላይ ስለ ጤንነትህ ጉዳይ አጥብቀህና ነቅተህ መከታተል ይኖርብሃል። እርግጥ በዕድሜ መግፋት ራሱ ጉዳይ ሊሰጥ አይገባም፣ ምክንያቱም ዕድሜ ቁጥር ነውና። መሮጥ ደግሞ ለማሸነፍ ሲባል ብቻ መሆን የለበትም። በዓለም ዙሪያ ብታይ ብዙ ሕዝብ ሲሮጥ ታገኛለህ። ለምን እንደሆነ ታውቃለህ? በሕይወት ለመቆየት ሲሉ ነው። ዛሬ ብዙ ሰዎች በተለያየ ህመሞች ሲሰቃዩ ታያለህ። የሚሰቃዩት በሩጫ እንቅስቃሴ የማያደርጉት እንጂ የሚሮጡት ሰዎች ጤናማ ናቸው። ስለዚህ ሰዎች የውጭም ሆነ የቤት ውስጥ ስፖርት ማዘውተር ያስፈልጋቸዋል። የቀድሞውን በአስር ሺህ ዓለምና የኦሎምፒክ ሻምፒዮን ኃይሌ ገብረ ስላሴን ለምክሩ እናመሰግናለን። ስፖርት ለጤንነት ብሏል፣ እንቀበላለን። ለሌሎች የአትሌቲክስ ስፖርት ዜናዎች ወደ አዲስ አበባ ተባባሪ አዘጋጅ ገዛኸኝ ጽው መስቀል ይሆናል። ሊመወስዳቸው መቀጠል ትችላለህ ገዛኸኝ በዓለም አቀፍ አትሌቲክስ ውድድሮች ጎልታ የምትታወቅበት የረጅም ርቀት ሩጫ ከጥቂት ዓመታት ወዲህ የውጤት መቀነስ አዝማሚያ መታየቱን አስመልክቶ የዘርፉ ባለሙያዎች የሰጡትን ማሳሰቢያ ባለፈው ሳምንት መጠቆማችን ይታወሳል። ማሳሰቢያውን ያስተላለፉት የአትሌቲክስ አሰልጣኞች የውጤት መቀነሱ እንዳይቀጥል የኢትዮጵያ አትሌቲክስ ፌዴሬሽን፣ ክለቦች እና ባለ ድርሻ አካላት ተወያይተው ትክክለኛ የመፍትሄ አቅጣጫ ነድፈው ተባብረው መስራት እንዳለባቸው አስገንዝበዋል። አሰልጣኝ ትእዛዙ ውሸት በሰጡት አስተያየት አዳዲስ ውጤቶች መመዝገባቸው የሚያስደስት ቢሆንም ቀደም ሲል በምንታወቅባቸው ርቀቶች ደከም ያለ ውጤት መመዝገቡ ፌዴሬሽኑን ሊያሳስበው ይገባል ብለዋል። አሰልጣኝ ሁሴን ሸቦና አሰልጣኝ ግርማ ወልዳህና በየበኩላቸው የውጤቱ መቀዝቀዝ ለማስወገድ የወደፊቱ ስልጠናው ሂደት ምን መምሰል እንዳለበት የመፍትሄ ሀሳባቸውን በየተራ እንዲህ በማለት ተናግረዋል። ይህ ምንድን ነው የሆነበት ዋና ምክንያት ትልቁ ነገር በሀገራችን አባሩ ሰዓት ያለው ሲስተም ስስም ወይም የፈጠረው እና ስለዚህ ይህ ስስም ተስተካክሎ ምናልባት በክለብ የሚሰራ ከሆነ አንድ አትሌት ከአጠቃላይ ዝግጅት እስከ ውድድር ዋዜማው ድረስ አንድ ወይም ክለብ ወይም የክለቡ አሰልጣኝ ጋር መቆየት አለበት። ወይም ደግሞ ብሔራዊ ቡድን የሚመረጥ ከሆነ ከመጀመሪያ ዝግጅት ጀምሮ እስከ መጨረሻ ውድድር ድረስ አንድ አሰልጣኝ አንድ ቦታ ላይ ነው መቆየት አለበት እንጂ አንድ አትሌት ሶስት አራት ቦታ ማሰልጠኑ ይህንን አንዱን የሀገራችን የአትሌቲክስ ስፖርትን በተለይ ረጅም ርቀትን አዳክ ቦታ ብዬ እገምታለሁ ፌዴሬሽኑም በመንግስት አካልም ሆኖ የሚስተካከልበት ካልሆነ በስተቀር ወደፊት አስጊ ነው የሚሆነው ና ስለዚህ ነበር የምንልበትን ጊዜ ሊመጣ ይችላል። ከአሁኑ ግን ያን እንዳይሆን ማስተካከል የሚገባን ነገሮችን ከክለብ ጀምሮ፣ ከክለብ መሪ ጀምሮ፣ ከፌዴሬሽኑ ጀምሮ እነዛን ነገሮች ምንድን ነው ብለን ወደኋላ ማሰብ ይገባና ቀጣዩን ምን ላይ መድረስ አለብን እጅና ጓንቶ ነው ተሰባስቦ በዚህ ምኘት ከፍተኛ ምጥቃ ለተደረገ በስተቀር ስፖርተኛውን ማግኘት አይቻልም። የኢትዮጵያ አትሌቲክስ ፌዴሬሽን ኃላፊዎች የአሰልጣኞቹን አስተያየት አብዛኛውን የተቀበሉትና ለግብአትነትም እንደሚጠቀሙበት አመልክተው አትሌቲክሱ የተወሰኑ ክፍተቶች የታዩበት እንጂ ተዳክሟል ወይም ታሟል ለማለት አያስደፍርም ብለዋል። በሌላ የአትሌቲክስ ነክ ዜና ደግሞ የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር በሁለት ሺህ አስራ አራት የውድድር ዓመት በምርጥ አትሌቶች ሽልማት ይገባቸዋል ያላቸውን አስር ወንድና አስር ሴት እጩ አትሌቶች ስም ዝርዝራቸውን ይፋ አድርጓል። በሴቶች ምድብ አትሌት ገንዘቤ ዲባባ በኢትዮጵያ የተወከለች መሆኑ ሲገለጽ ከኢትዮጵያ በኩል በእጩነት ወንድ የወንድ አትሌቶች የተመረጠ የለም። ባለፈው ዓመት አሸናፊ ባይሆኑም ከኢትዮጵያ በእጩነት ጥሩነሽ ዲባባ፣ መሰረት ደፋርና መሐመድ መሀመድ አማን እንደ ነበሩ ይታወሳል። የምርጥ አትሌቶቹ ሴቶቹ ስም ይፋ የሚሆነውም በኅዳር ወር ሁለት ሺ ሰባት ይሆናል። በእኔ በኩል ያለው ይኸው ነው። ሰለሞን ገዛኝ፣ ጽዮን መስቀል ነበር ከአዲስ አበባ አመሰግናለሁ። የእግር ኳስ ስፖርቱን ዜና በእንግሊዝ ፕሪምየር ሊግ የሳምንቱ ማብቂያ ግጥሚያዎችና ውጤቶቹን አስቀድማለሁ። የእንግሊዝ ፕሪምየር ሊግ ሰባተኛ ሳምንት ውድድሮች ጠንካራ ፉክክር ታይቶባቸዋል። በአስር ግጥሚያዎች ግጥሚያዎች 27 ጎሎች ተመዝግበዋል። የጎል ምርቱ ካለፈው ሳምንት ሁለት ጭማሪ አሳይቷል። ከጨዋታው ሁሉ በጉጉት ተጠብቆ የነበረው የቼልሲና አርሰናል ሲሆን በቼልሲ ሁለት ለባዶ አሸናፊነት ተጠናቋል። በሁለቱም በኩል ጥንቃቄ የተሞላበትና አልፎ አልፎም መጎሻሸምና ኃይል የተቀላቀለበት በመሆኑ ማራኪ ጨዋታ አልታየበትም። ባለሜዳው ቼልሲ በ27ኛው ደቂቃ በፍጹም ቅጣት ምት የመጀመሪያውን አስቆጥሮ ለረፍት ወጡ። ከረፍት መልስም በ78ኛው ደቂቃ ጎል አዳኙ ዲየጎ ኮስታ ከርቀት የተሸጋገረችለትን ኳስ በግሩም ሁኔታ በደረቱ አብርዶ በቅጽበታዊ ፍጥነት ኳስ ከመረብ አዋህዷል። አቻ ለመሆን ጥረት ሲያደርጉ የነበሩት የአርሰናል ተጫዋቾች ከሁለተኛዋ ጎል በኋላ ቀዝቅዘው ታይተዋል። በሌሎች ጨዋታዎችም ማንቸስተር ሲቲ አስተን ቪላን ዌስትሃም ዩናይትድ ኪዩፒአርን፣ ሃል ሲቲ ክሪስታል ሲቲን በተመሳሳይ ሁለት ለባዶ አሸንፈዋል። ሌሎት ግጥሚያዎችም ተካሂደዋል። ቼልሲ የደረጃ ሰንጠረዡን በ19 አጠናክሮ ይመራል። ማንቸስተር ሲቲ በ17፣ ቶተናም ሆትስፐር በ16 ይከተላሉ። በስፔንላ ሊጋ በአራተኛው ደረጃ ላይ የሚገኘው ሪያል ማድሪድ አትሌቲኮ ቢልባውን አምስት ለባዶ አሸንፏል። ሦስቱን ክሪስቲያኖ ሮናልዶ ሁለቱን ቤንዚማ አስቆጥረዋል። ቅዳሜ ዕለት ባርሴሎና ራው ቫልካኖን በሜዳው ሁለት ለባዶ አሸንፎ ተመልሷል። የሜሲና ኔይማር ማራኬ ቅብብሎሽ በአብዛኛው መገናኛ ብዙሃን ተወድሷል። ጎሎቹም የተገኙት በእነዚሁ ኮከብ አጥቂዎች ነው። ባርሴሎና በ19 ይመራል። ቫለንሲያ በ17 ተከትሏል። ሲቪያ በ16 ሦስተኛ ነው። በዚሁ ላብቃ አድማጮቼ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ክብራትና፣ ክቡራን አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ውይይት፣ ሉዓላዊነትና ዲሞክራሲ በኢትዮጵያ በሚል ርዕስ በኢትዮጵያ ፖለቲካ ላይ ያተኮረና በርካታ ጭብጦችን የዳሰሰ አዲስ የአማርኛ መጽሐፍ ደራሲ የቀድሞ የትግራይ አስተዳዳሪ አቶ ገብሩ አስራት ጋር የተካሄደ ቃለ ምልልስ የመጨረሻ ክፍል ይሆናል። ተከታዩ አቶ ገብሩ የቀድሞ የትግራይ አስተዳዳሪና የህወሀት ከፍተኛ አመራር አባልም የነበሩ ናቸው። ነበሩ ያሏቸውን ስህተቶች የተመለከቱ ነጥቦች ጭምር ያካተተው መጽሐፋቸው ህወሀት፣ በተለይም በትግራይ ይታገሉ ከነበሩ ኢትዮጵያውያን ድርጅቶችና ቡድኖች ስለነበረው መቃቃርና ውጊያ የደረሱ ግንኙነቶች፣ ከኤርትራ የሃርነት ድርጅቶች ጋር ስለነበረውና ኋላ ላይም ወደ ጦርነት ያመራ ግንኙነት፣ ኤርትራውያን በኢትዮጵያ ፈጸሙ ስላሏቸው የብዝበዛ ምግባሮች፣ በኢትዮጵያና በኤርትራ መካከል ስለተካሄደው ጦርነት በስፋት ይተርካል መጽሐፉ። አቶ ገብሩ የኢትዮጵያን የዲሞክራሲና የሰብአዊ መብት አያያዝ አስመልክቶም በዚሁ መጽሐፋቸው ላይ አስፍረዋል። በአሁኑ ወቅት የተቃዋሚው የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ አመራር አባል እና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የስራ አስፈጻሚ አባል ናቸው። አቶ ገብሩን ያነጋገረቻቸው አዳነች ፍስሃዬ ናት። ወደ ቃለ ምልልሱ። አሁን ኤርትራውያን ከነጻነት ተመልሰው ወደ ኮንፌዴሬሽንና ፌዴሬሽን ለመመለስ ምን አለው? ምን አለ? እንግዲህ እኮ ይሄ በብዙ መንገዶች እኮ ይሄዳል። እንኳን ከኤርትራ ጋር ከሶማሊያም ከኬንያም ከሱዳንም ጋር ይደረጋል። ይሄ ይሄ እንግዲህ በአፍሪካ ህብረትም እኮ አሁን ይሄ የሁለት ሺህ ሀምሳ ግብ አፍሪካን ብትሆን በኮንፌዴሬሽን እኔ ከዛ በፊት መሆን አለበት ይሄ ነገር አስፈላጊ ከሆነ ማለት ነው እንጂ አፍሪካን ወደ አንድ የተባበሩት አፍሪካ ለማድረስም እኮ ግብ ተቀምጧል እኮ። ስለዚህ ይሄ እንግዲህ የማይሆንበት ምክንያት የለም። ከነበረው ታሪካዊ ግኝነት ከነበረው የሁለቱ ህዝቦች ግኝነት የተነሳ ከዛም ቀድሞ እነዚህ ሀገሮች የሆነ ፖለቲካዊ ትስስር ቢያደርጉ ይበጃቸዋል የሚል እንደ አማራጭ ነው እንግዲህ አንዱ አማራጭ ነው ማየው። ይሄ የእኛ የኤርትራውያንም ውሳኔ መሆን አለበት፣ የእነሱም ፍላጎት መሆን አለበት። ያ ካልሆነ ግን የኢትዮጵያ መብት የሚጠበቅበት ላይ ማትኮር አለብን። የኢትዮጵያ ዘጠና ሚሊዮን ህዝብ ያላት አገር በታሪክም በህግም የባህር ባለቤት የነበረች አገር ከባህር ወጥታ ኢኮኖሚዋም የሚዳከምበት ከዛም በላይ ደግሞ የእሷ የጸጥታ የደህንነት ሁኔታ አደጋ ላይ የሚጣልበት ሁኔታ መኖር የለበትም። ይሄን ማስከበር አለባት እምላለሁ። በሁለቱም ሀገሮች ፍቃድ እንግዲህ ይሄ ሊሆን በሁለቱም ሀገር የዲሞክራሲ ስርአትም የግድ ይመስለኛል። እንግዲህ ይሄ እንደ ስቴትመንት እንደ አባባል እኮ እነ ሻእቢያዎችም እነ ኢሳያስም የሚሉት የነበረ ነው። ይሄ እንደማይሆን ተአምር አድርገው መታየት የለበትም ይሆናል ይሄ ካልሆነ ደግሞ የኢትዮጵያ ጥቅም ተቀብሮ እንደ ገና መደራደር የኢትዮጵያ የባህር ባለቤትነት በሚያረጋግጥ መንገድ እንደ ገና መደራደር ወሰኑም መከለል ያስፈልጋል የሚል ነው ያለኝና ይሄ የሚሆንበት ሁኔታ ነው መታየት ያለበት እንጂ ከእንግዲህ ወዲያ በዚህ በባድመ በአንዳንድ ቁርሻስ መሬት ዙሪያ መነጋገር የለብንም። እንዲያውም እንዲያውም ኢትዮጵያ ራሷን ማየት ያለባት እንዲሁ ከእነዚህ ጋር የተፎካከረች የምትኖር ሳይሆን የዘጠና ሚሊዮን ህዝብ ሀገር ነች። በዚያ አካባቢ ያለትን ጥቅም ማስከበር ይኖርባታል። ከኃይል በመለስ ከኃይል በመለስ ማለት ነው። አገራዊ ስሜት ያለው ፓርቲ ሲመራት፣ አገራዊ ስሜት ያለው መንግስት ከመራት፣ ይህን ማሳካት ትችላለች። አሁን የጠፋው አገራዊ ስሜትና አገራዊ ወን ያለው መንግስት መጣ። እዚህ ላይ እንግዲህ ቅድም የጠቀሱት ውል አለ በአጼ ሚኒሊክ እና በጣሊያን የተደረገው ውል መሆኑ ነው። መጽሐፎ ላይ መቶ ሰማኒያ ዘጠኝ ላይ ያሰፈሩት ነው ላንብበው። ና ከአድዋ ጦርነት በኋላ በኢትዮጵያ በኩል አጼ ሚኒሊክ በኢጣሊያ በኩል ደግሞ ማጆር ኔራሲኒ በጥቅምት አስራ ሰባት ቀን ሺ ስምንት መቶ ሰማኒያ ዘጠኝ ዓመተ ምህረት በአዲስ አበባ ከተማ ያደረጉት ውል አንቀጽ አምስት የኢትዮጵያና የኢጣሊያ መንግስታት ተስማምተው እስከ ጨረሱ ድረስ የኢጣሊያ መንግስት ከዚህ ሀገር ለማንም መንግስት መስጠትና መልቀቅ አይቻለውም ይላል። ዛሬም የኢጣሊያ መንግስት ከእጁ ከያዘው አገር መልቀቅ ያማረው እንደሆን ለኢትዮጵያ መንግስት ይመልሳል ይላል። ኤርትራን መሆኑ ነው። እንግዲህ ኤርትራ ከጣሊያን ጋር በቅኝ ተገዥነት እንድትሰጥ በተደረገው ውል መሰረት ነው። እንግዲህ ዋናው ለዚህ ሁሉ ጠንቅ የሆነው ይሄ ውል ይመስለኛል። ራሱ ቋንቋው ከያዘው አገር መልቀቅ ያማረው እንደሆነ የሚለው ኤርትራ መሬትና እቃ ብቻ ሳይሆን ህዝብም የሚኖርበት ግዛት ነው፣ አይደለም እንዴ? ህዝብ ለጣሊያን ሲሰጥም ሆነ በቅኝ ተገዥነት ሲመለስም ሆነ ካሰኛቸው የሚመልሱት ካሰኛቸው ደግሞ የሚሰጡት ሳይሆን የራሱ ፍላጎት መታየት አልነበረበትም ወይ? ይሄ ስራሱ ግንዛቤ ውስጥ አይገባም ወይ? እሱን አስገብቼ ነው እየተናገሩ ያለሁት። እንዲያውም ይሄ ውል እኮ መታየት ያለበት እንዲሁ መጽሐፉ ብቻ ሳይሆን ለምንድን ነው አጼ ሚኒልክ ይሄን የተስማሙት የሚለው ነገር ነው መታየት ያለበት። ይሄ የተስማሙት እንግዲህ አንድ የነበረውን ህዝብ በሀይላቸው ጣሊያኖች በአስገዳጅነት እየወሰዱት ያለው ህዝብ ነው። አጼ ምኒልክ ይህን ሁሉ ስምነት ያደረጉት ተገደው ያደረጉት ስምነት መሆኑ መታወቅ አለበት። ማለት በሺህ ስምንት መቶ ሰማኒያ አምስት ዓመተ ምሕረት በርሊን እነዚህ ትላልቅ የሚባሉ መንግስታት እንግሊዝ፣ አሜሪካ፣ ጣሊያን እንደ አራተኛ መንግስትም አለ። እነዚህ ያደረጉት ውል አፍሪካን ለመቀራመት ነበር እና ኤርትራ በቁጥጥር የዋለችው በአጼ ምኒልክ ፍቃድ ሳይሆን ኤርትራን በኢጣሊያ ስር እንድትሆን እነዚህ መንግስታትም ተስማምተዋል፣ እና አስገዳጅ ነው። እንዲያውም አንዳንድ የህግ ባለሙያዎች የሚሉት በአስገዳጅ የተፈጸመ ውል ተቀባይነት የለው። ይህን ማየት ጠቃሚ ይመስለኛል። ያም ሆኖም ግን እዚህ ውልም ቢሆን እዚህ ውልም ቢሆን ያ ህዝብ ከነ ህዝቡ ነው በትክክል ይሄን የፈቀዱት የተስማሙት እሳቸው የተስማሙት ተገደው የተስማሙት ጣሊያኖች በማንኛውም መንገድ ይህን ቢለቁ ወይ ለመልቀቅ ያማራቸው እንደሆን ለኢትዮጵያ ይመለሳል ይላል እና ይሄ ህዝቡም ጭምር ነው። እንደዚህ ይዋሃዳል። ኢትዮጵያ ደግሞ ከዛ በኋላ ነው እንግዲህ ከአራት ዓመት በኋላ ነው በሺ ዘጠኝ መቶ አመተ ምህረት የተዋወሉትና በሺ ዘጠኝ መቶ ዓመተ ምሕረቱ የድንበር ማካለል ምናምን የሚባለው ውል ደግሞ በአንቀጽ ሁለት ላይ በቃ በማንኛውም ሁኔታ ነው የሚለውሱ በማንኛውም ሁኔታ ኢጣሊያ ኢትዮጵያን የለቀቀች እንደሆን ኤርትራ ወደ ኢትዮጵያ ትጣጠፋለች ወይ ትገባለች ነው የሚለው እና ከዛ በኋላ የተደረገው ውል ማለት ነው። ከማጆር ነራሲኒ ካደረገው ውል በኋላ የተደረገ ከአራት ዓመት በኋላም እንደዚህ ይላል እና እዚህ እንግዲህ ያለ ህዝቡ አይደለም እየተናገርን ያለ ነው። ኤርትራ ህዝብ አለ። አሁንም ሳቀርብ ህዝብ እንዳለ ግምት ውስጥ በማስገባት ነው። እና እነዚህ አገሮች ኤርትራ እና ኢትዮጵያ ቀኝ ገዥዎች አያስገድደው እስኪ ወስዷት ድረስ እስኪ አገር እስኪፈጥሩ ድረስ በኢትዮጵያ መንግስት ስር እንዲያውም በዘመነ መሳፍን ሳይቀር ለኢትዮጵያ መሳፍን ስትገብር የነበረ በተለይ ደጋው ና ይሄ አንዳንዱ የባህር ዳር ከኢትዮጵያ ጋር ዘመናት ለዘመናት ነው ተሳስሮ የነበረ ህዝብ ነው ለማለት ነው። እሺ እንግዲህ አቶ ገብሩ አስራት ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። ክብራትና ክብራን አድማጮች አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ሳምንታዊው ጤና ነው ቀጣዩ። የፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ። ጤና ይስጥልኝ የተከበራችሁ አድማጮች እንደምናመሻችሁ በዛሬ የጤና ዝግጅት ከኢቦላ ጋር የተያያዙ የመጨረሻ ሰዓት መረጃዎችን፣ ኤች አይ ቪ ኤድስን የሚመለከቱ አጫጭር ዘገባዎችንም ይዤልዎታለሁ። ሦስቱን የምዕራብ አፍሪቃ ሀገሮች እያመሰ ያለውን የኢቦላን ቀለበት ለመስበር ብዙ ተጨማሪ የውጭ የሰው ድጋፍ እንደሚያስፈልግ የአፍሪካ ህብረት ኮሚሽን ሊቀመንበር እንኮሳዛና ድላሚኒ ዙማ አስታውቀዋል፣ ለዓለም አቀፉ ማኅበረሰብ ጥሪ አሰምተዋል። ሊቀመንበሯ ፈረንሳይ ዋና ከተማ ፓሪስ ላይ ለተሰበሰበው የአፍሪካን የምጣኔ ሀብት ይበልጥ ዘላቂና አሳታፊ ማድረግ በሚቻልባቸው መንገዶች ላይ እየተነጋገረ ላለው የምጣኔ ሀብት ትብብርና ልማት ድርጅት በመጻር ኦኢሲዲ በመባል ይታወቃል፣ ባሰሙት ንግግር ሀገሮች ወረርሽኙን ለማቆም ያደረጉትን ርብርብ አድንቀዋል። ግን በቂ አይደለም አሉ። We are encouraged that we have seen the world pledging and we've seen on the ground ዓለም ድጋፍ ለመስጠት ቃል ሲገባ ስናይ አሜሪካውያንና ሌሎችም መሰረተ ልማቱን ለመዘርጋት ሲረባረቡ ስናይ ተበረታታን። በአንጻሩ ደግሞ በእነዚህ ሀገሮች ውስጥ የሰው ኃይልን በተመለከተ ሰፊ ክፍተት መኖሩን እናያለን። በወረርሽኙ በብርቱ የተጎዱት ሀገሮች ጊኒ፣ ላይቤሪያና ሴራሊዮን በቂ የጤና ባለሙያዎችና ሰራተኞች እንደሌሏቸው ካሏቸውም ውስጥ ቢሆን የተወሰኑት ራሳቸውም የኢቦላ ተጋላጭና ተጎጂ መሆናቸው እጅግ አሳሳቢውን ክፍተት መፍጠሩን ዶክተር ዙማ አመልክተዋል። የአፍሪካ ሀገሮችና ከራቁትም ኩባን የመሳሰሉ የጤና ባለሙያዎችን እየላኩ መሆኑን ዙማ አመልክተው ብዙ ተጨማሪ ባለሙያዎች እንደሚያስፈልጉ ገልጸዋል። የዚህ ዓመቱ የኢቦላ ወረርሽኝ እስከ ዛሬ ባለው ጊዜ 3500 ሰው ገድሏል። የሦስቱን የግንባር ሀገሮች ምጣኔ ሀብት ደግሞ በብዙ እየደቆሰው ነው። መዘዙም ገና የሚዛመትና በቀላሉ የማይመዘዝ ነው የሚሆነው እየተባለ ነው። ይህ የኢቦላ ጉዳይ በፓሪሱ የምጣኔ ሀብት ስብሰባ ላይ በጉልህ ያጠላበት መሆኑን እዚያው የምትገኘው ዘጋቢያችን ሊሳ ብራያን ትጠቁማለች። ሚኒስትሮቹና የምጣኔ ሀብቱ ጠበብት በዚህ የአውሮፓ ዓመት ማብቂያ አካባቢ እድገቱ እስከ አምስት ከመቶ ይደርሳል የተባለውን የአፍሪካን ምጣኔ ሀብት በዘላቂነት ማጠናከር በሚቻልባቸው መንገዶች ላይ ነው እየመከሩ ያሉት። ከጥንካሬውና ከዘላቂነቱም ብዙ ሰው እንዲያተርፍ ማስቻል ነው ሐሳቡ። የኦኢሲዲ ዋና ጸሐፊ ኤንጅል ጉሪያ ለኢቦላ ቀውስ እጅግ የፈጠነና መጠነ ሰፊ ምላሽ እንደሚያስፈልግ ተናግረዋል። ታሪክ ራሱን ሲደጋግም ማየት ካልፈለግን በስተቀር ኢቦላ በጤና ስርዓቱ ላይ ነዋይ ማፍሰስና ትኩረት መስጠት ምንኛ አስፈላጊ መሆኑን በጉልህ ያሳየናል። እንደ አየር ንብረት ለውጥ ችግር ሁሉ ይህም ዓለም አቀፍ ምላሽ የሚጠይቅ ዓለም አቀፍ ፈተና ነው። በነገራችን ላይ ይህ የምጣኔ ሀብት ትብብርና ልማት ድርጅት ኦኢሲዲ ስብሰባ አፍሪካ የነጠረ ሀብት ሊያስገኙ የሚችሉ በገበያዎች ላይ ተወዳዳሪ የሆኑ ባለከፍተኛ ዋጋ የፋብሪካ ምርቶችን ልታወጣ በምትችልባቸው መንገዶች ላይም እየመከረ ነው። ዩናይትድ ስቴትስ የሰፋ ሊባል የሚችል የኢቦላ ወረርሽኝ ጨርሶ እንደማይደርስባት የሚናገር መግለጫ ከዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ዋና ዳይሬክተር ታም ፍሪደን ተሰጥቷል። ይሁን እንጂ ኢቦላ በሌላ በየትኛውም የዓለም ሀገር እንዳይከሰት አፍሪካ ውስጥ መያዝና እዚያው ማጥፋት መቻል አስፈላጊ መሆኑን ገልጸዋል። ፍሪደን እስካሁን አሜሪካ ውስጥ ተገኝቶ ተረጋግጧል የተባለው የኢቦላ ታማሚ አንድ ብቻ ነው ዳላስ ቴክሳስ የሚገኘው ላይቤሪያዊ ለዳላሱ አጋጣሚ የተሰጠው አጣዳፊ ምላሽ የጤና ባለሙያዎችን በከፍተኛ ተጠንቀቅ ላይ እንዲገኙ አድርጓቸዋል ብለዋል። ፍሪደን በአውሮፕላን ጣቢያዎቹ ላይ እየተካሄደ ያለው ንቁ ክትትልም ሌላ ከአፍሪካ የመጣ መንገደኛ ላይ ታዩ የተባሉ የኢቦላ መሰል ምልክቶች ኢቦላ ሳይሆን ሌላ ህመም ሆኖ መገኘቱ ተገልጿል። ዋናው ቅድሚያችን የአሜሪካውያን ደህንነት ነው። የሲዲሲው ኃላፊ ቶም ፍሪደን ዛሬ እንድንደነብር ወይም ያለአግባብ እንድንሰጋ የሚያደርገን ምክንያት የለም ብለዋል። እዚህ አሜሪካ ውስጥ የተስፋፋ ወረርሽኝ እንደማይከሰት እርግጠኛ ነኝ። ባለበት እናቆመዋለን የበሽታው ምልክቶች የሚታይባቸው ሰዎች ቢገኙ ነጥሎ የማቆያ አሰራር በሆስፒታሎችና በሕዝብ ጤና መስመሮች ውስጥም የቫይረሱን ሂደት መከታተል የሚችሉ ክፍሎች አሉን። በመሰረቱ ኢቦላ ምንጩ ላይ ነው መቆም ያለበት ብለዋል ዳይሬክተሩ ፍሪደን። በእነዚህ ሶስት አገሮች ውስጥ በሽታው ዕድሜ እየተራዘመ በሄደ መጠን ሌሎቹ የአፍሪካ ሀገሮችም ቫይረሱን በየቤታቸው ለመዋጋት ወደሚገደዱበት ሁኔታ ሁኔታ እንዳይዘልቁ ነው እኔ የምሰጋው። ማድረግ የምንችለውን ሁሉም ማድረግ አለብን። ኢቦላን አፍሪካ ውስጥ ማቆም ካልቻልን እኛም ፈጽሞ ደህና ነን ማለት አንችልም። አሜሪካ ውስጥ የሚገኙ አፍሪካውያንና ምንጫቸው አፍሪካ የሆነች ሁሉ ዛሬ በውስጣቸው ያለው ስጋት በአሜሪካውያን ዘንድ እዚህም እዚያም የሚስተዋለው የበረታ ፍርሃትና ከመጠን ያለፈ መጨነቅ በዚህ ሁኔታ ከቀጠለና ከተባባሰ በአፍሪካ ቀመሱና አፍሪካ መሰሉ ሰው ሁሉ ላይ በየማህበረሰቡ ማግለልና ማራቅ ሊደርስ ይችላል የሚል ነው። ጥቁር ስለሆንክ ወይም አፍሪካዊ ስለሆንክ ብቻ ኮ ኢቦላ አለህ ማለት አይደለም። የዳላስ ከተማ ነዋሪው ናይጄሪያዊ ስቲቭ ኦሪያ ቡሬ ነው የስጋቱን መነሻና መድረሻ የሚገልጸው። ኢቦላ ከሰው ወደ ሰው የሚተላለፈው በሕመሙ ከተጎዳ ሰው ወይም በኢቦላ ከሞተ ሰው አስከሬን የሚወጣ ደም እና ሌሎችን ፈሳሾችን በቀጥታ በመንካት ነው። ኢቦላ በትንፋሽ ወይም በአየር አይተላለፍም። ለኢቦላ ቫይረስ የተጋለጠ ሰው የበሽታው ምልክቶች የሚታዩበት ከሁለት እስከ ሃያ አንድ ቀናት ባሉ ጊዜያት ውስጥ ነው። ስለ ኢቦላ የሚያውቁትን የተረጋገጠና እውነተኛ መረጃ ሁሉ ያስተላልፉ። ከሌሎች ጋር ስለ ኢቦላ ይወያዩ ይነጋገሩ። ስለ ኢቦላ የማያውቁትን ወይም እርግጠኛ ያልሆኑበትን መረጃ አያስተላልፉ። ራስዎን፣ ቤተሰቦን፣ አካባቢውን ይጠብቁ። በመጨረሻም ስለ ኤች አይ ቪ አንዲት ጠብታ ጣልል አድርግ። ኤችአይቪ ኤድስ የተፈጠረው በአውሮፓ የዘመን አቆጣጠር በ1920ዎቹ ውስጥ ኮንጎ ዲሞክራሲያዊት ሪፐብሊክ ዋና ከተማ ኪንሻሳ ውስጥ መሆኑን የሚናገር አንድ አዲስ የጥናት ሪፖርት ሰሞኑን ወጥተዋል። ኤችአይቪ ዓለምን እንዲህ እንደ ዛሬው ከማጥለቅለቁ በፊት በ1960ዎቹ ውስጥ በኮንጎ የባቡርና የውሃ ላይ ማጓጓዣ ስርዓት ውስጥ እንዲሁም በግዙፍ መጠን እየተስፋፋ የነበረውን የወሲብ ንግድና የጤና ተቋማት ባልተቀቀሉ ወይም ደህንነታቸው ባልተጠበቀ መርፌዎች መ ጠቀምን ተከትሎ ኮንጎ ውስጥ የሰፉ የኤድስ አጋጣሚዎች ይታዩ እንደነበረ ጥናቱ አመልክቷል። ዓለም አቀፉ ቡድን የኤች አይቪን ዘረመል ታሪክና ጉዞ ለረጅም ጊዜ በተቀመጡ የቫይረሱ ናሙናዎች ላይ ባካሄደው ጥናት ነው አዳዲሶቹን ግኝቶቹን ያወጣው። ኤች አይቪ መኖሩ የታወቀው የዛሬ 30ና 35 ዓመት አካባቢ ሲሆን በዓለም ዙሪያ 75 ሚሊዮን የሚሆን ሰው በተለያዩ ምክንያቶችና መንገዶች ለቫይረሱ ተጋልጧል። እጆችን በሳሙና ለ20 ሰከንድ መታጠብ ለብዙ ተላላፊ በሽታዎች የመጋለጥን አጋጣሚ በብዙ እንደሚቀንስ ያውቃሉ። እጆችን መታጠብ አስፈላጊ በሆነ ጊዜና አጋጣሚው ባለው ጊዜ ሁሉ ከመታጠብ አይታክቱ። ጤናዎ እጅዎ ላይ ነው። ከቪኦኤ ጤና ዝግጅት ጤና ይስጥልኝ። ክቡራትና ክቡራን አድማጮች ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አሁን የማጠቃለያ ወሬዎቹን ላይቤሪያ ውስጥ ለኤንቢሲ ቴሌቪዥን ጣቢያ በፎቶ ጋዜጠኝነት ሲሰራ ለኢቦላ ቫይረስ የተጋለጠው አሜሪካዊ ለሕክምና ወዲህ ወደ ዩናይትድ ስቴትስ መጥቷል። አሾኮ ሙኩፓ ነው የሚባለው በኔብራስካ ህክምና ማዕከል እንደሚታከም ተዘግቧል። በሌላ በኩል ከላይቤሪያ መጥተው ቴክሳስ ዳላስ ከተማ ሆስፒታል እየታከሙ ያሉት ኤሪክ ደንከን ትናንት እሁድ በአስጊ ሁኔታ ላይ ነበሩ ተብሏል። የኬንያው ፕሬዚደንት ኡሁሩ ኬንያታ በሄጉ ዓለም አቀፍ የወንጀል ፍርድ ቤት በተመሰረተባቸው ክስ ሂደት ወደ ተጠሩበት የፍርድ ቤቱ ችሎት ሲሄዱ ስልጣናቸውን ለምክትል ፕሬዚደንቱ ዊልያም ሩቶ አዛውረው እንደሚሆን አስታውቀዋል። ሆንግ ኮንግ ግን ከአንድ ሳምንት በላይ አሽመድ ምሎ ከከረመው የተቃውሞ ሰልፍ በኋላ የተማሪዎቹ መሪዎች ስላቀረቡት የፖለቲካዊ ለውጥ ጥያቄ ከመንግስቱ ባለስልጣናት ጋር የሚነጋገሩባቸውን ጭብጦች ማዘጋጀታቸው ተሰምቷል። የሶሪያ ኩርድ ተዋጊዎች የእስልምና መንግስት ብሎ ራሱን የሚጠራው ቡድን ተዋጊዎች የድንበር ከተማዋን ኮባኒን እንዳይዙ መክተው መያዛቸውን የደረሰን ዜና አስታወቀ። ቢያንስ አስራስድስቱን የቡድኑን ተዋጊዎች ገድለዋል። ከራሳቸው በኩል ደግሞ 11 ተገድለውባቸዋል ተብሏል። በሌላ ዜና አንድ የ19 ዓመት ዕድሜ ያለው አሜሪካዊ ወደ ውጭ ሀገር ተጉዞ አይሲስ ከሚባለው ጽንፈኛ ቡድን ተቀላቅሎ በውጊያ ሊሳተፍ ሞክሯል በመባል በቁጥጥር ስር ውሏል። ሞሐመድ ሐምዛ ሃን ቺካጎ አውሮፕላን ጣቢያ ነው የተያዘው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንዶች በየቀኑ ከምሽ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ አሉላ ከበድና ቆንጂ ታየ ነን ከአቀናባሪያችን ከቴሌላይምባክ እና ከተተኪው የስርጭት መሀንዲስ ከጀስቲን ጋር እንዲሁም ከተረኛዋ ዋና አዘጋጅ አዳነች ፍስሐዬ በዚሁ እንሰናበታለን። አሁን የትግርኛው ስርጭት ይቀጥላል። መልካም ምሽት። ደህና ደሩ። ደህና ደሩ።